የአሜሪካ ድምጽ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 19 2015 ዓ ም ዝግጅታችን ጀመረ። የጎሮ ዶላ ወረዳ በምስራቅ ቦረና ዞን ስር መደራጀቷን በሰልፍ በተቃወሙ ነዋሪዎች ላይ ጉዳት ደረሰ። በስልጤ ዞን የኩተሬ ወረዳ እንዲዋቀር የተገባልን ቃል አልተገበር አልተተገበረም ያሉ ነዋሪዎች ሰልፍ ወጡ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አብሮኝ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶ ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ ልውሰዳችሁ። ጤና ስጥልን አድማጮች፣ በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በአማራው ክልል አዲስ ፕሬዚደንት መሾም፣ በመቀሌ መዝናኛ ስፍራ ስለደረሰው የቦምብ ጥቃት፣ የቀድሞ የዩናይትድ ስቴትስ ፕሬዚደንት መከሰስ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝር ዜናዎቹ እናልፋለን። የአማራ ክልል ምክር ቤት አቶ አረጋ ከበደን ርዕሰ መስተዳድር አድርጎ ሾሟል። ክልሉን ለሁለት ዓመታት ያህል የመሩት ዶክተር ይልቃል ከፋለ ስራቸውን በማህበራዊ ቤተሰባዊና ጤና ምክንያቶች በፈቃዳቸው መልቀቃቸው ተገልጿል። አዲሱ የክልሉ ፕሬዝደንት አቶ አረጋ ከበደ የክልሉ የስራና ስልጠና ቢሮ ኃላፊ ነበሩ። ዶክተር ከፋለን የጠቀሰው የአማራ ሚዲያ ኮርፖሬሽን ዘገባ ህዝብና መንግስት የጣሉባቸውን ኃላፊነት በገባቸውና በቻሉት ልክ ተወጥቻለሁ ብለው እንደሚያምኑ አመልክቷል። አድማጭ ተመልካቾች የዚህ ዝርዝር ዘገባ በአብ ይህ ርዕስ ይቀርባል። በመቀለ መዝናኛ ስፍራ ላይ በተወረወረ ቦምብ የህይወትና የአካል ጉዳት ደረሰ። በትግራይ ክልል መቀለ ከተማ በአንድ መዝናኛ ስፍራ ላይ ትላንት ሐሙስ ሌሊት በተወረወረ የእጅ ቦምብ የአራት ሰዎች ህይወት አልፈዋል። የተጣል የተጣላትን የፍቅረኛውን በምሽት መዝናኛ ቦታ ከሌላ ሰው ጋር ሆና የተመለከተው ተጠርጣሪው የቀድሞ የትግራይ ተዋጊ ድርጊቱን የፈጸመው በቅናት ተነሳስቶ መሆኑን ፖሊስ አስረድተዋል። የጥቃት አድራሹ ግለሰብ ማንነት እንደታወቀ የፖሊስ አዛዡ ቢያስታውቁም ገና በቁጥጥር ስር እንዳላዋለ ገልጸዋል። ሙልጌታ አጽበሃ ዝርዝር አለው። የከተማዋ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ለአሜሪካ ድምፅ እንደገለጹት የአሸንዳ በዓል የመጨረሻው ቀን በሚከበርበት ትናንት ነሐሴ 18 ቀን 2015 ዓ ም ሌሊት 8 ሰዓት ገደማ በከተማዋ ቀዳማዊ ወያነ ክፍለ ከተማ ዳዕሮ በተባለ የምሽት መዝናኛ ቦታ በአንድ ግለሰብ በተወረወረ የእጅ ቦምብ የአራት ሰዎች ሕይወት ማለፉንና በሀያ ሰዎችም ላይ የአካል ጉዳት መድረሱን ተናግረዋል። ሁሉም አደር እንዲገቡ ተደርጓል። ማድረግ የሚገባው ከቤተሰብ ፖሊስ ማድረግ የሚገባው እርዳታ ቅድመ እርዳታ ሰጥተዋል። ጉዳዩ በምርመራ ሂደት ላይ እንደሚገኝ አዛዡ ጠቅሰዋል። እስካሁን በተገኘው መረጃ ግን ጥቃቱን ስለማድረሱ የተጠረጠረው ግለሰብ ማንነት እንደተለየና የተጣላትን ፍቅረኛውን በምሽት መዝናኛው ከሌላ ሰው ጋር ሁና በማየቱ በቅናት ተነሳስቶ እንደፈጸመው አስረድተዋል። አንድ የተሰናበተ ተጋይ ነው። ስራ ላይ ምን የለም። ከፍቅረኛ የተያዝነው ምን አይነት የፖለቲካ ተያያዝነት ምንም ነገር የለውም። የፍቅረኛ ጓደኛው ከሌላ ጎድ ብጫለች የሚል ነው። በጥቃቱ ቆስለው ወደ መቀለ አይደር ስፔሻላይዝድ ሆስፒታል ከገቡ ሀያ ሰዎች መካከል አምስቱ ከባድ ጉዳት የደረሰባቸው እንደሆኑ ከሆስፒታሉ ያገኘነው መረጃ ያመለክታል። በተወረወረው ቦምብ ጉዳት ደርሶበት በሆስፒታሉ እየታከመ ያገኘነው ዳዊት ንጉሰም የአሸንዳ በዓል ለሶስተኛ ቀን በድምቀት በማክበር ላይ እያለን በድንገት የወረደብን አደጋ ነው ብሏል። ግለሰቡ ቦምቡን የወረወረው ወደ በሩ ተቃርቦ ነበር። አራት ሰዎች ሞተዋል። በምሽት መዝናኛው ውስጥ ከነበር ነው፣ ከግማሽ በላይ ሰው ተጎድቷል። ከፍንዳታው በኋላ የሆነውን በውል አላስታውስም። ብቻ ወደ ውጭ አውጥተው ተሽከርካሪው ውስጥ ሲያስገቡኝ ትንሽ ይታወቀኛል። እጄን ተመጥቻለሁ፣ ግንባሬ ላይ ጉዳት ደርሶብኛል። ይሁንና ከሌሎች አንጻር እኔ ደህና ነኝ የመቀለ ከተማ ፖሊስ አዛዥ ኮማንደር ወልድ አይማውጫም በከተማዋ ወደ ማንኛውም የምሽት መዝናኛ የሚገባ ሰው ተፈትሾ እንደሚስተናገድና ዕለቱም የአሸንዳ ክብረ በዓል በመሆኑ ጸጥታው ጥብቅ እንደነበረ ገልጸዋል ሆኖም ጥቃቱን እንደፈጸመው የተጠረጠረው ሰው ወደ ቦታው በተደጋጋሚ ይመላለስ ስለነበረ ሳይፈተሽ እንደገባ አረጋግጠናል ብለዋል ተጠርጣሪው ግለሰብ ቦምቡ ከወረወረ በኋላ ከምሽት መዝናኛው ስፍራ ወዲያው ተሰውሯል ያሉት ኮማንደር ወልዳይ ራሱ ጥቃት አድራሹም በፍንዳታው ጉዳት እንደደረሰበት ከዓይን ማኞች እንደተረዱም ገልጸዋል። የተጠርጣሪው ማንነት እንደታወቀና ፖሊስም ክትትል እያደረገ እንደሆነ አዛዡ ቢያስታውቁም ይህ ዜና እስከ ተጠናቀረበት ሰዓት ድረስ ግን በቁጥጥር ስር እንዳልዋለ አክለው ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ በሱዳን ያለው ግጭትና ያስከተለው ሰብአዊ ቀውስ አገሪቱን ጠቅላላ ለመዋጥ እያሰጋ ነው ሲሉ ዛሬ አርብ ተናገሩ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኃላፊ ማርቲን ግሪፍትስ ከሚያዝያ አጋማሽ ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሎች በዋና ከተማይቱ ጁባ ካርቱምና ዳርፉር ላይ የሚካሄደው ከፍተኛ ጦርነት ያደረሰው ውድመት ወደ ደቡብ ምስራቅ ኮርዶፋን ግዛት ተስፋፍቷል ብለዋል። የመንግስታቱ ድርጅት ከፍተኛ የሰብአዊነት ባለስልጣን እንደተናገሩት በግጭቶችና ዝግ በሆኑ መንገዶች ምክንያት በደቡብ ኮርዶፋን ዋና ከተማ ካዱጉሊ የምግብ ክምችት ሙሉ በሙሉ የተሟጠጠ ሲሆን የእርዳታ ሰራተኞችም ለተራቡ ሰዎች እንዳይደርሱ መከልከላቸውን ተናግረዋል። በምዕራብ ኮርዶፋን ዋና ከተማ ኤልፉላ የሰብአዊ እርዳታ ቢሮዎችና የአቅርቦት ቁሳቁሶችም ተዘርፈዋል ብለዋል። ግጭቱ ወደ ለሱዳን የዳቦ ቅርጫት ወደ ሆነው አካባቢ እየተቃረበ በመምጣቱ በአልጀዚራ ግዛት የሰላማዊ ዜጎች ደህንነት ስጋት እንዳሳደረባቸው ኃላፊው አስታውቀዋል። በዚምባብዌ ዛሬ እንደ አውሮፓ አቆጣጠር በ2028 የተካሄደው ምርጫ ተከትሎ የተቃውሞ ሰልፎችና የውከት መናኸሪያ ወደነበረው ብሔራዊ የምርጫ ማዕከል የሚያመሩ መንገዶችን የጸጥታ ኃይሎች ዘግተዋል። ዚምባብዌውያን ደግሞ የምርጫውን ውጤት ዛሬ አርብ በጉጉት እየተጠባበቁ መሆኑ ተነግሯል። የዝምባብዌ ምርጫ ኮሚሽን ገዢው ፓርቲ ዛኑ ፒኤፍ 38 የፓርላማ መቀመጫዎችን ሲያሸንፍ ዋና ተቃዋሚው የዜጎች ጥምረት ለለውጥ 32 አሸንፏል ሲል ሮይተርስ ዘግቧል። ኮሚሽኑ እስካሁን የተካሄደውን የፕሬዝደንታዊ ምርጫ ውጤት ይፋ አላደረገም። ሐሙስ የተጠናቀቀው ምርጫ በተለይም በአብዛኛው ከተሞች ውስጥ በነበሩ የድምጽ መስጫዎች ላይ ችግር መፈጠሩን ተከትሎ ባለስልጣናት ምርጫውን በአንድ ቀን እንዲያራዝሙ ካደረገ በኋላ መሆኑ ተመልክተዋል። ዩናይትድ ስቴትስ ዚምባብዌ የፕሬዚደንትነት የሕግ አውጪውና የከተማ አስተዳደር ምክር ቤቶች ምርጫዎችንና ሂደት ሆን ብላ አላከበረችም ስትል ከሳለች። ፖሊስ ባለፈው ረቡ በወሰደው ድንገተኛ እርምጃ አርባ አንድ የምርጫ ተቆጣጣሪዎችን በቁጥጥር ስር መዋሉንና መሳሪያዎቻቸውንም መያዙን ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጆርጂያ ግዛት ፉልተን በተባለ አውራጃ ከሚገኝ እስር ቤት ትናንት ራሳቸውን አቅርበዋል። ከጣቢያው የሚቀርቡ ሌሎች ተከሳሾችም እንደሚያደርጉት ሁሉ የቀድሞውን ፕሬዚደንት ትራምፕን ፖሊስ ፎቶ ፎቶግራፍ አንስቷቸዋል። የቀድሞ ፕሬዚደንትና 18 የሚሆኑ ሌሎች አብረዋቸው የተከሰሱ ግለሰቦች እንዲሁ እንደ ኤሮፓ አቆጣጠር በ2020 የተደረገውን ፕሬዚደንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል 41 ክሶች ቀርበውባቸዋል። በ2020 ለነበረው ፕሬዝደንታዊ ምርጫ ወሳኝ ግዛት በነበረችው ጆርጂያ የምርጫውን ውጤት ለመቀልበስ ወንጀል አሲረዋል በሚል ክስ የቀረበባቸው ተከሳሾች ፉልተን በተባለ አውራጃ ከሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። ትራምፕ ትናንት ማምሻውን በሰጡት አጭር መግለጫ ምንም የሰሩት ስህተት አለመኖሩን ጠቅሰው ተቀናቃኞቻቸው በፕሬዝደንት ለመምረጥ የሚያደርጉትን ጥረት ለማደናቀፍ እየሞከሩ እንደሆነ ተናግረዋል። አድማጮች፣ የዚህ ዝርዝር በመጽሔት ክፍለ ጊዜ ይኖረናል። ሩሲያ ከዩክሬን የተላኩ በርካታ ሰው አልባ አውሮፕላን ወይም ድሮኖችን መደምሰሳቸውን መደምሰሷን ዛሬ አርብ አስታወቀች። የሩሲያ መከላከያ ሚኒስቴር እንዳስታወቀው 42 ድሮኖች የተደመሰሱት ክሬሚያ ላይ ነው። በጥቃቱ በሰው ላይ የደረሰ ጉዳት መኖሩ አልተገለጸም። በሌላም በኩል የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ኤፍ 16 የተባሉ ተዋጊ ጄቶችን የሚያበሩና የሚጠግኑ ዩክሬናውያንን እንደሚያሰለጥን ትናንት ሐሙስ አስታውቋል። ዩናይትድ ስቴትስ ውስጥ በአሪዞና ክፍለ ግዛት ይሰጣል የተባለው ስልጠና ዩክሬንን የረዥም ጊዜ መከላከያን ለማዳበርና ለማጠናከር የሚደረገውን ዓለም አቀፍ ጥረት ለመደገፍ የሚሰጥ ነው ሲሉ የፔንታገን ቃል አቀባይ የአየር ኃይሉ ብርጌዴር ጀነራል ፓት ራይደር ተናግረዋል። ይህ በእንዲህ እንዳለ ኖርዌይ የኤፍ 16 ተዋጊ ጄቶችን ለዩክሬን እየሰጠች መሆኑን ትናንት አሙስ ኪቭን የጎበኙት የአገሪቱ ጠቅላይ ሚኒስትር ጆናስ ጋህር ስቶሬ አስታውቀዋል። ዩክሬን ከሩሲያ ጋር ለምታካሄደው ውጊያ ተዋጊ ጀቶችን በመለገስ ከኔዘርላንድና ዴንማርክ ቀጥሎ ኖርዌይ ሶስተኛዋ የአውሮፓ አገር መሆኗ ተነግሯል። በመጨረሻም የእንግሊዝን ቡድን ያሸነፈው የስፔን የሴቶች እግር ኳስ ቡድን ተጫዋቾችን ተጫዋችን ያለ ፈቃዷ ስመዋል የተባሉት የስፔን እግር ኳስ ፌዴሬሽን ፕሬዚደንት ከኃላፊነታቸው እንደማይነሱ አስታወቁ። ፕሬዝደንቱ ይህን ያስታወቁት ከዓለም የሴቶች እግር ኳስ ጨዋታ ፍጻሜ በኋላ ደስታቸውን በሚገልጹበት ወቅት ተጫዋቿን ያለ ፈቃዷ ከንፈሯ ላይ በመሳማቸው የተሰማውን ቁጣ ተከትሎ ከኃላፊነታቸው እንዲነሱ የቀረበላቸው ግፊትም ተከትሎ ነው። ፕሬዚደንቱ ማድሪድ ውስጥ በአስቸኳይ ለተሰበሰበው የፌዴሬሽኑ ምክር ቤት ከስልጣኔ መልቀቅ አልፈልግም ማለታቸውን አሶሲኤትድ ፕሬስ ዘግቧል። ሩቤለስ ጂን ሄርሞስ የተባለችውን ተጫዋች ከንፈራው ላይ የሳሙት የአውስትራሊያ ውስጥ በተደረገው የዓለም ዋንጫ ፍጻሜ በነበረው የሽልማት ሥነ ስርዓት ወቅት መሆኑ ተመልክተዋል። ድርጊቱ ያስከተለውን ቁጣ ተከትሎ በርካታ የስፔን ዜና ማሰራጫዎች ሩቤለስ በገዛ ፈቃዳቸው ከስልጣን ለመውረድ ማቀዳቸውን ሲዘግቡ ቆይተዋል። ሩቤለስ ግን ድርጊቱ በሄርሞስ ፍቃድ፣ በስምምነት የተፈጸመ መሳሳም ነው ብለዋል። ሄርሞስ ባለፈው እሁድ ባስተላለፈችው የቪዲዮ መልእክት ድርጊቱን አልወደድኩትም፣ ግን ደግሞ ምን ማድረግ እችላለሁ ብላለች። አድማጮች፣ ለምሽቱ የተመደበው ዜና በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ደረጀን ለዓለም ዜናዎቹ እናመሰግናለን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ነሐሴ 19 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ አብረውን ያመሻሉ በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ አብይ ዘገባው ንለፍ። በአማራ ክልል ከወጣው አስቸኳይ ጊዜ አዋጅ ወዲህ በዛሬ ዕለት አስቸኳይ ስብሰባ ያደረገው የክልሉ ምክር ቤት ለሁለት ዓመታት ያክል በርዕሰ መስተዳደርነት የመሩት ዶክተር ይልቃል ከፋለ ያቀረቡትን የስልጣን መልቀቂያ ተቀብሎ አቶ አረጋ ከበደን በምትካቸው ሰይሟል። አዲሱ ርዕሰ መስተዳድር የክልሉ ስራና ስልጠና ቢሮ ኃላፊ ሆነው ሲያገለግሉ ቆይተዋል። ተሰናባቹ የቀድሞ ርዕሰ መስተዳድር ዶክተር ይልቃል ላለፉት ሁለት ዓመታት ማህበራዊ ቤተሰባዊና የጤና እክሎቻቸውን ተቋቁሞ ሲያገለግሉ እንደቆዩ ተናግረዋል። አስቴር ምስጋናው ዝርዝር አላት። በስድስት ወር አስቸኳይ ጊዜ አዋጅ ስር የሚገኘውን አማራ ክልል ለሁለት ዓመታት ያህል ክልሉን ሲያስተዳድሩ የነበሩት የዶክተር ይልቃል ከፋለን መልቀቂያ የክልሉ ምክር ቤት ተቀብሎ በምትካቸው አቶ አረጋ ከበደ መሾሙ ታውቋል። ክልሉን ለሁለት ዓመታት ያህል የመሩት ዶክተር ይልቃል ከፋለ ስራቸው በማህበራዊ ቤተሰባዊና ጤና ምክንያቶች በፍቃዳቸው መልቀቃቸው ተገልጿል። አዲሱ የክልሉ ፕሬዝዳንት አቶ አረጋ የክልሉ የስራና ስልጠና ቢሮ ኃላፊ ነበሩ። ዶክተር ይልቃል ከፋለ ጠቀሰው የአማራ ሚዲያ ኢትዮጵያ ኮርፖሬሽን ዘገባ ህዝብና መንግስት የጣሉባቸውን ኃላፊነት በአግባቡና በቻሉት ልክ ተወጥቻለሁ ብለው እንደሚያምኑ አመልክቷል። ክልሉም በአስቸጋሪ ሁኔታ ውስጥ ተረከበው በአስቸጋሪ ሁኔታ ውስጥ እንዳለ ስልጣናቸውን መልቀቃቸውን፣ ክልሉ የገባበትን የጸጥታ ችግር በተመለከተም ከግጭት በፊት ክልሉ ያሉበትን ጉዳዮች ማጤን ይገባ ነበር ያሉት የቀድሞ ርዕሰ መስተዳደር ኃይል አማራጭ ሊሆን እንደማይገባ መክረዋል። ከመንግስት ውጭ የታጠቀ ኃይል መኖር እንደሌለበት እንደሚያምኑ የተናገሩት ተሰናባቹ ርዕሰ መስተዳደር የዚህ አይነቱ አካሄድ መጨረሻው እንደ የመንና ና እንደ ሶማሊያ ወደ መሆን እንደሚወስድ አሳስበዋል። በጉዳዩ ላይ ያነጋገር ናቸው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ጥናት ትምህርት ክፍል መምህር ረዳት ፕሮፌሰር የአያውገነት ቸኮል የአማራ ክልል ችግር ስርዓታዊና መዋቅራዊ በመሆኑ በየጊዜው አመራር በመቀየር የሚፈታ አይደለም ብለዋል። የክልሉ ምክር ቤት አስቸኳይ በማካሄድ የክልሉን የጸጥታ ሁኔታ ያየበት ሁኔታ አለ። ይህ በአንድ በኩል በጥሩ የሚታይ ነው። ምክንያቱም ለምክር ቤት ማየት ስላለባቸው ማየታቸው በበጎ ጎን ነው መታየት ያለበት። ከዚህ ቀጥሎ ደግሞ እንግዲህ አዲስ የክልል ፕሬዚዳንት ሹመት ተከናውኗል። እንግዲህ መከናውኑ ጥሩ ነው። ነገር ግን በአማራ ክልል ውስጥ ወይም ደግሞ የአማራ ህዝብ ለሚያነሳቸው ጥያቄዎች ውስን የሆኑ አመራሮችን በመቀየር መፍትሄ ይመጣል ወይ የሚለውን ስናይ ይሄ በጣም አስቸጋሪ ነው የሚሆነው። ምክንያቱም የክልሉ ጥያቄዎች በጣም ስርአታዊና መዋቅራዊ ናቸው። አመራር ወይም ደግሞ የፕሬዚዳንቶችን በመቀየር ለ ቢመጣ ምሮ ባለፉት አመታት ቶገዱን ጨምሮ ከአምስት በላይ ፕሬዚዳንቶች ክልሉ ውስጥ ነበሩ ተተክተዋል ማለት ነው። ነገር ግን ችግሮቹ እየባሱ እንጂ የአመራር መካየር ለክልሉ ችግሮች በብሔራዊ መፍትሄ መሆን አልቻሉም። ክልሉ ላይ ያለው የጸጥታ ችግር ምክንያት ምንድን ነው ሲባል፣ አንደኛ መዋቅራዊና ስርዓታዊ ነው። ሰፊ የሆኑ የህዝብ ጥያቄዎች ናቸው እዛ ላይ የተነሱት። ስለዚህ ይህ ደግሞ ስርዓታዊ ነው ስንል አንደኛም እንደ ሀገር ነው መፍትሄ የሚያስፈልጋቸው ብዙ ጥያቄዎች ሀገራዊ መፍትሄ የሚጠይቁ ናቸው። ሀገራዊ የሆነ የስርዓትና የመዋቅር መሻሻሎች ስለሚያስፈልግ በዛው ልክ ነው የአማራ እና የአጠቅሉ የአማራ ህዝብ ጥያቄ ሊመለስ የሚችለው በኢትዮጵያ ማዕቀፍ ሆኖ ነው እንጂ አንድ ክልል ላይ ብቻ መሪ ስለተቀየረ አይደለም። ስለዚህ ችግሮቹም የፀጥታ ችግሮቹም ጥቅል በአንድ ክልል ላይ ብቻ ያጠነጠኑ ሳይሆን ጥቅል የሀገራዊ የሆነው የመዋቅርና የስርዓታዊ ችግሮች ነጸብራቆች የሚጭምር ስለሆኑ ሁን አንድ ወይም ደግሞ ሁለት አመራር በመቀየር ሊመጣ የሚችል የሰላምና ደህንነት ሁኔታዎች ይሻሻላሉ የሚል እምነት የለኝም። ከዛ ይልቅ ስር የሰደዱ ለዘመናት የቆዩ በቅርቡም የተፈጠሩ ችግሮች እነዛ ላይ በጣም መዋቅራዊ በሆነ መንገድ ትኩረት ሰጥቶ በመስራት ከህዝቡ ጋር እውነተኛ የሆነ መግባባት መፍጠር፣ ከሌሎች ኢትዮጵያውያን ጋር ችግሩ ከሚመለከታቸው እና ለችግሩ መፍትሄ ሊሆኑ ከሚችሉ አካላት ጋር በጋራ መስራት ከክልሉ አልፎ ሀገራዊ የሆኑ ሌሎችም ችግሮች በጋራ መስ ማግኘት ስላለባቸው አንድ ክልል ላይ ብቻ ዎችን በመቀየር ወይም ደግሞ ይሄ የአማራ ክልል የጸጥታ ችግር ብቻም አይደለም። ይሄ አገራዊ ጫናም ስላለው የቆየም ችግሮች ይህን ጫና ስለወለዱት እዛ መንገድ ነው መስተካከል ያለባቸው የሚል ሀሳብ አለ። የቀድሞውን ርዕሰ መስተዳደር ዶክተር ይልቃል ከፋለን የመልቀቂያ ጥያቄ ተቀብሎ የአቶ አረጋ ከበደን የርዕሰ መስተዳደርነት ሹመት ያጸደቀው ምክር ቤቱ በአዲሱ ርዕሰ መስተዳደር በእጩነት የቀረቡትን የተለያዩ ሹመቶች ተወያይቶ ማጽደቁን የአማራ ሚዲያ ኮርፖሬሽን ዘግቧል። ለአሜሪካ ድምጽ አስቴር ምስጋናው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል አዲስ በተዋቀረው ምስራቅ ቦረና ዞን ስር በያለ አግባብ ተካላለች በተባለችው የጎሮዶላ ወረዳ ከመፈንቅ ከመንፈቅ ዓመት በፊት የተነሳው ተቃውሞ ተባብሶ ትላንት ሐሙስ ሰልፍ ከወጡ ነዋሪዎች መካከል ስድስት ሰዎች እንደተጎዱ የጤና ተቋም ምንጮችና ነዋሪዎች ለአሜሪካ ድምጽ ተናግረዋል። በቅድሞ አደረጃጀት በጉጂ ዞን ስር የነበረችውና ስማቸው እንዲጠቀስ ያልፈለጉ የወረዳዋ ነዋሪዎች እንደገለጹት ለተቃውሞ ከወጡት ሰልፈኞች መካከል ከሁለት መቶ በላይ የሚ የሚደርሱ ሰዎች እንደታሰሩ አስታውቀው ዛሬም በቤት ውስጥ የመቀመጥ አድማ ላይ እንደሆኑ ተናግረዋል። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጩሉቄ ደግሞ ትላንት የተሞከረ የተቃውሞ ሰልፍ እንደነበር አረጋግጠው በጸጥታ ኃይሉ እርምጃ እንደተበተነ ገልጸዋል። በጉዳዩ ላይ ከምስራቅ ቦረና እና ከኦሮሚያ ክልል ኮሚዩኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝረዋላት። በኦሮሚያ ክልል የቀድሞ አደረጃጀት በጉጂ ዞን ስር የነበረችው የጎሮዶላ ወረዳ በአዲሱ አደረጃጀት ወደ ምስራቅ ቦረና ዞን መካለሏን ተከትሎ የተቀሰቀሰው ተቃውሞ ዛሬም ተባብሶ ቀጥሏል። የጎሮዶላ ወረዳ ነዋሪ እንደሆኑና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ ግለሰብ ከጎሮዶላ ወረዳ የአዲስ አደረጃጀት ተቃውሞ ጋር በተያያዘ ትላንት ሰልፍ እንደወጡና የመንግስት የጸጥታ ኃይሎች ሰልፉን ለመበተን ስሉ በሰልፈኞች ላይ ጉዳት ሲያደርሱ እንደተመለከቱ ተናግረዋል። ህዝቡ ወደ መንገድ የወጣው ድምፁን ለማሰማት ነው። ይሁን እንጂ የጸጥታ ኃይሎች ብዙዎቹን ሰልፈኞች በዱላ ደብድበዋል። ከተመቱት መካከል ሰባት ሰዎች ከፍተኛ ጉዳት ደርሶባቸው ወደ ሕክምና ሲወሰዱ ተመልክቻለሁ። የጸጥታ ኃይሎቹ ሲተኩሱም ነበር። ነገር ግን በሰው ላይ ጉዳት ስለመድረሱ አላረጋገጥኩም። ሰልፉ ከተበተነ በኋላ ህጻናትን ያቀፉና ያዘሉ በርካታ እናቶችን በእድሜም የገፉ አዛውንቶችን ጨምሮ በቁጥር ከሁለት መቶ የሚበልጡ ሰዎችን በቅርብ ወደሚገኝ የመከላከያ ካምፕ እያስገደዱ እንደወሰዷቸው ተመልክቻለሁ። በሺዎች የሚቆጠሩ የጎሮዶላ ወረዳ ሀረቀላ ከተማ ነዋሪዎች የተሳተፉበትን የትላንቱ የተቃውሞ ሰልፍ ለመበተን የመንግስት የጸጥታ አካላት ወሰዱት በተባለ የሀይል እርምጃ ጉዳት ደርሶባቸው ወደ ሕክምና ተቋም የገቡ ሰዎች መኖራቸውን አንድ የጤና ጣቢያ ምንጭ ለአሜሪካ ድምጽ ተናግረዋል። ስድስት ሰዎች ቆስለው ወደ ጤና ጣቢያችን መጥተው የህክምና አገልግሎት አግኝተዋል። ሁለት ሰዎች ጭንቅላታቸው ተሰፍቷል። አምስቱ ዛሬ ወደ ቤታቸው ሄደዋል። ቀሪው አንዱ ግን በጣም ስለተጎዳ ሕክምና እየተደረገለት ነው። ሌላ አስተያየት ሰጪ ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ ከሰልፈኞቹ ብዙዎቹ በመንግስት ታጣቂዎች ቢወሰዱም የከተማው ነዋሪ የንግድና የትራንስፖርት እንቅስቃሴዎችን አቁሞ ከቤት ባለመውጣት ተቃውሞን እንደቀጠለ ገልጸዋል። መንግስት ለህዝቡ ጥያቄ አፋጣኝ እልባት ካልሰጠ ችግሩ ወደ ለየለት ውከት ሊቀየር እንደምችልም ስጋታቸውን አመልክተዋል። ትላንት በጎሮዶላ ወረዳ ሐራ ቀላ ከተማ ሰልፍ የወጣ ነው ድምፃችንን ለማሰማት ነው። ነገር ግን በጸጥታ ኃይሎች በተወሰደው እርምጃ ሰልፉ ተበትኗል። በርካታ ሰዎችም ታስረዋል። የቆሰሉም አሉ። በዛሬው ዕለት ደግሞ ህዝቡ በቤት ውስጥ መቀመጥ አድማ ላይ ነው። እኔ እንደ አንድ ነዋሪ መንግሥት ለችግሩ ትኩረት ሰጥቶ እልባት ካልሰጠው አካባቢው የሁከት ቀጣና ሊሆን እንደሚችል ስጋት አለኝ። ላለፉት ስድስት ወራትም እንዲሁ ነው የቆየው። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭሉቄ በትናንትናው ዕለት የተሞከረው የተቃውሞ ሰልፍ እንደነበር አረጋግጠው በጸጥታ ኃይሉ እርምጃ ሊበተን እንደቻለ ተናግረዋል።

ይሄ እንዳይከናወን በሰላማዊ መንገድ ያለ ምንም ቶክስ የእኛ ጸጥታ አካል እንዲቀርፍ ተደርገዋል። የተጎዳ ሰው የለም። ተቆሰለ የተባለው የሚጎረም ደግሞ አንድ ሰው እየተቆሰለ የለም። አንድ ቁጥቅሱ አልተጠቀሰን ብዙ ይህን ሲያንቀሳቀሱ የነበሩ ሰዎች እሱንም አጣርተን ከለየም በኋላ ደግሞ አስር የማይበልጡትም ሰዎች ብቻ ሌላ ጊዜ እንዲጣራ ተደርጎ ሰማኒያ የሆኑትን ወጣቶች እንዲለቀቅ ተደርጓል። ግንባታ ተደርጎ ከስድስት ወራት በላይ ያስቆጠረው የጎሮዶላ ወረዳ ነዋሪዎች ተቃውሞ በክልሉ ምክር ቤት በአዲስ መልኩ የዞን አደረጃጀት ሲካሄድ በቀድሞ ጉጂ ዞን ስር የነበረችው ጎሮዶላ ወረዳ በአዲሱ የምስራቅ ቦረና ዞን ስር አላግባብ በመካሏ ተጠናክሮ እንደቀጠለ በአስተያየት ሰጪዎቹ ተገልጿል። የክልሉ መንግስት ለችግሩ ትኩረት ሰጥቶ በአፋጣኝ እልባት እንዲያበጅለትም በአጽንኦት ጠይቋል። የኦሮሚያ ክልል ምክር ቤት የካቲት ሀያ ቀን ሁለት ሺ አስራ አምስት ዓመተ ምህረት ባሳለፈው ውሳኔ ምስራቅ ቦረናን በአዲስ መልክ ሀያ አንደኛው ዞን አድርጎ ማደራጀቱ ይታወሳል። በዚህም አዲስ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ በተነሳ ተቃውሞ የሰው ሕይወት እንደጠፋና ንብረትም እንደወደመ የየአካባቢው ነዋሪዎችን አነጋግረን መዘገባችን ይታወሳል። በጉዳዩ ላይ ከምስራቅ ቦረና ዞንና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ የኦሮሚያ ክልል ፕሬዚዳንት ሌሎች መልስ አብዲሳ በክልሉ ምክር ቤት ስብሰባ ላይ እንደተናገሩት አደረጃጀቱን አስመልክቶ የሚቀለበሱ ውሳኔ የለም። ይህን እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር ፈልገው ነው ብለዋል። አያይዞም ለወደፊቱ የዞን አደረጃጀት ቀሪ ተደርጎ የቀበሌ የወረዳ፣ የከተማና የክልል አደረጃጀት እንደሚቀጥል አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ወደ ተከታዩ ዘገባ ስናልፍ በአዲሱ የማዕከላዊ ኢትዮጵያ ክልል የወረዳ መዋቅር ጥያቄያችን እንደሚመለስ የተገባልን ቃል አልተከበረም ሲሉ በስልጤ ዞን አልቾ ወረዳ በኩትሬ ከተማና በዙሪያ የሚገኙ ነዋሪዎች ቅሬታቸውን በሰላማዊ ሰልፍ ገለጹ። ኩትሬ ከተማ በወረዳ ደረጃ እንዲቋቋም የጠየቁት ሰልፈኞቹ ህገ መንግስታዊ መብታችን አልተከበረም ሲሉ አዲሱን ክልል በኢፍትሀዊነት ኮንነዋል። በወራቤ ዩኒቨርሲቲ የህግ መምህር አቶ ማሩፍ አልቶ የነዋሪዎቹ ጥያቄ ባልተወሳሰበ ፖለቲካዊ ውሳኔ ካልተፈታ በህዝብና በመንግስት መካከል አለመተማመንን በማባባስ ተቃውሞ እንዳያስከትል አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ይልኳል። የኩተሬ ከተማና ዙሪያው ነዋሪዎች በአካሄዱት ሰልፍ ላይ ተገኝተው ቅሬታቸውን ያሰሙት ሐጂ ድልቦ ገብሬ የሌላው አካባቢ ጥያቄ ይሁንታ አግኝቶ የስልጤ ኩትር ህዝብ የመልማት ጥያቄ አለመመለሱ እንዳሳዘናቸው ገልጿል። አሁንም እንድታይ ዳግም ጠይቋል። ይሄ ጥያቄ ከ35 ዓመት በላይ ጠቅላይ ሚኒስትር ታምራት ላይኔ በነበሩ ጊዜ በሽግግር መንግስት ገና መለስ ዜናዊ የሽግግር መንግስት ሆኖ በሚሰራበት ፖለቲካ ጠቅላይ ሚኒስትር ሆኖ ያቀረብነው ጥያቄ ነው። ክልሉ ለአራት ተከፈለው ያለውን ሀብት በእኩልነትና በፍትሐዊነት ለመጠቀም እንዲሁም መንግስታዊ አገልግሎትን በቅርበት ለማግኘት ሲባል እንደሆነ ሐጂ ድልቦ አስረድተዋል። መመለስ የሚገባው ጥያቄ ተገቢ ጥያቄ። የሚያሳፍር ልጅ ነው የሚዋሻው፣ አላዋቂ ሰው የሚዋሻው። እንደዚህ የሚያሳፍር እኔ መድረኮ የክብር እንግዳ ነበርኩ። እውነቴ ነው። በቦታው ነበርኩኝ ዝርዝሩ ሲወጣ በክብር እንግዳ ተጋብዥ እያለሁ ነገር ግን እዛ ላይ ዝርዝር ላይ ሳጠው ራሴን ማመን እውነት ለመናገር በዚህ መንገድ እየመጣው ነበር በዚህ መንገድ ሲመጣ ፈሪቼ በሌላ መንገድ ነው የመጣው። ለደህንነታቸው ስለሚሰግቡ ስማቸውን መጠቀስ ያልፈለጉ የኩትረ ከተማ ነዋሪ በኩላቸው ወደ አደባባይ የወጡት በተለይም የጠቅላይ ሚኒስትር አብይ አህመድ አስተዳደሩ ወደ ስልጣን ከመጣ በኋላ በወረዳ አስተዳደር እንደሚተዳደሩ ቃል ቢገባላቸውም የተባለው ባለመፈጸም እንደሆነ ገልጿል። የመልማትና የመንግስትን አገልግሎት በቅርበት የማግኘት ጥያቄ ነው ያለን ስሉም አክለዋል። እንግዲህ በዛ የመጣ ህዝባችን አይ እንዴት እንዱሌ በዚህ አይነት ጫና እንኖራለን? ሰው ያገኘውን ነፃነት አግኝተን አዛውንቶቻችንም፣ ጎረምሶቻችንም፣ በሽተኞቻችን፣ ደካሞቻችንም መተጠቃሚ መሆን አለባቸው ከማለት ወረዳ ጠይቀን ነበር። ተጠየቅን ደግሞ ሰላሳ አመት ነው መንሸው ያነሳ ነው። ግን ገፍተን ከሄድን ሀያ አመት ነው ሌላው የሰልፍ ተሳታፊ ሐጂ ጀማል ካሊፋ በኩላቸው ጥያቄያችን የቆየ ቢሆንም ምላሽ ተነፍጓል ብለዋል። አይቻልም፣ አይገባችሁም አልተባለም። አንድ ቀን ይገባችኋል፣ ቁጠሬ ወረዳ ይገባዋል እየተባለ ነው የሚደራጅ የቁጠሬ አብረን እንመልሳለን ብለው ነበር። ከሙሉ ወርቅቴላ በተደረገው ኮንፈረንስ ጉባኤ ላይ የቁጠሬን ተረስተዋል ልበል፣ ትተውታል ይሁን። በዚያ የመጣ ህዝቡ ስሜቱን ለመግለጽ ስሜቱን ለመግለጽ ህዝባዊ ለማድረግ ነው አሁን። የዛሬ ሰብስ ያወጣል ነው ጥያቄው ከ93 ዓመተ ምህረት ጀምሮ ሲጠየቅ እንደቆይ ያወሱት ሌላው የአካባቢ ነዋሪም አቶ ረድባን ዲለ በቅርቡ የጠየቁትም ያልጠየቁትም ጭምር ሲፈቀድላቸው ነባሩን ጥያቄያችን ትተውታል ስሉ የፍትሃውነት ጥያቄ አንስተዋል። ዛኔ ስልጤ ማንነቱን ከአገኝ ጊዜ ጀምሮ ትሬ ማገር ጥያቄ የዛን የነበረ ነው። ህዝብ ቁጣውም ያ ነው። አሁን የትኛውም የጠየቅ ነው አካል እስከ ክልል ድረስ የጠየቅ ነው አካል አይገባችሁም፣ ይህን ይህን መሰረት አታውማሉም፣ ቤታችሁን ግቡ ያለነካል የትኛውም አማለስላችኋለን ቦታ ቦታ እንያዝ በሚል ነበረ ሁሉ ሲያታልሉን የነበረው። ለተመሳሳይ የአካባቢ መዋቅራዊም የአደረጃጀት ጥያቄዎች ምላሽ የሰጠው የማዕከላዊ ኢትዮጵያ ክልል የተመሰረተው ባለፈው ነሐሴ አስራ ሁለትና አስራ ሶስት ቀን ሁለት ሺ 15 ዓመተ ምህረት ነው። የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በመፍረሱና አዲሱ ማዕከላዊ ኢትዮጵያ ክልል አስተዳደሩ ገና ባለመዋቀሩ ጉዳዩ የሚመለከተውን አካል አገኝተን በሰልፈኞቹ ቅሬታ ላይ ምላሽ ማግኘት አልቻልንም። በሌላ በኩል በወራቤ ዩኒቨርሲቲ የህግ መምህር አቶ ማሩፍ አልዬም ለተመሳሳይ ጥያቄዎች ተመሳሳይ ምላሽ መስጠት እንደሚገባ ተናግሯል። ካልሆነ በህዝብና በመንግስት መካከል ቅሬታና አለመተማመን እንደሚፈጥር እንዲሁም ተቃውሞን በቀጣይነት እንደሚያስነሳ ተናግሯል። የሆነውን ሲፈልግ የሚፈታ የሆነውን ደግሞ ሳይፈልግ የሚፈታ ከሆነ ችግር ነው። መጀመሪያውን በተናጋ መሰረት ላይ የተቀመጠ ክልል ትንሽ ሊሻገር አይችልም። አንድ ሁለተኛ ደግሞ ሰው የአነሳ የመልማት ጥያቄ እስከሆነ ድረስ ይጠይቃል መጀመ ወደፊትም ይጠይቃል። እዛ አካባቢዎች ያለመረጋጋት ነገር ይፈጠራል። ፕሮቴስቱ ይቀጥላል። ሰው ወደ ሌላ አላማ እንዲሄድ ማድረግ በመንግስት ግፊት ልክ አይደለም። በሰላማዊ ሰልፎ ላይ እኛ የመንግስታችን ቃል ጠብቀናል። መንግሥትም የገባውን ቃል ይጠብቅ፣ ሕገ መንግስታዊ መብታችን ይከበር፣ ጥያቄያችን የመልማት ነው የሚሉ መፈክሮች ተሰምቷል። በኩትራ ከተማና የአካባቢ ነዋሪዎች የተቃውሞ ሰልፍ ላይ የሃይማኖት አባቶችና የአገር ሽማግሌዎችን ጨምሮ በሺዎች የሚቆጠሩ ሕዝብ ተሳትፏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም አሜሪካ ድምጽ መጽሔት መሰናዷችን ይቀጥላል። በትግራይ ክልል በሀገራዊ ምክክር ጉዳይ ላይ ውይይት እንዲጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን የክልሉን ጊዜያዊ አስተዳደር በደብዳቤ እንደጠየቀው አስታወቀ። ኮሚሽኑ በትላንትናው ዕለት በአዲስ አበባ ከተማ የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መጀመሩንና የልምድ ልውውጥ መድረክ ማዘጋጀቱን የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ ተናግረዋል። ይኸው የምክክር ጉባኤ አስተባባሪዎችና ተሳታፊዎች ልየታ ሂደት በቀሩትም ክልሎች እንደሚቀጥል ያመለከቱት ዶክተር ዮናስ በአማራ ክልል የተስፋፋው ግጭት ግን በስራችን ላይ ተጽዕኖ አሳድሯል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። የኢትዮጵያ ሀገራዊ የምክክር ኮሚሽን ከትናንት ጀምሮ ከሁሉም የአዲስ አበባ ወረዳዎች የተውጣጡ ከአንድ መቶ በላይ የሀገራዊ ምክክር ጉባኤ አስተባባሪዎች መለየቱንና በአሰራሮቹ ዙሪያ ማብራሪያ እየሰጣቸው እንደሚገኝ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምፅ ተናግረዋል። እኛ ጋር ሆኖ አብሮ የሚሰሩ ከአንድ መቶ አስራ ዘጠኝ ከአዲስ አበባ ወረዳዎች የተውጣጡ ልምድ ልውውጥ ለማድረግ እና የግንዛቤ ማስጨበጫ ለመስጠት ማለትም ሀገራዊ ምክክር ኮሚሽን ስንል ምን ማለታችን ነው? በአዋጁ መሰረት ሜቶዶሎጂ እንዴት ነው በተለይ ተሳታፊ ልየታ የሚደረገው አደራረጉ፣ አካሄድ፣ ስነ ዘዴ ወይም ሜቶዶሎጂ ምን ይመስላል የሚለው ነጥ ዋናዎቹ ለሶስት ዋና ዋና ዋ ነጥቦችን ለሶስት ቀናት ለትናንት ጀምሮ እስከ ነገ እስከ ቅዳሜ ድረስ ለማካሄድ ነው። ገበንቀል ስለዚህ ዋናዎቹ ተሳታፊዎች ከዚህ በኋላ ነው የሚለዩት ማለት ነው። ኤግዛክት አሁን እነዚህ እኛ ብቻችን አስራ አንድ ብቻ ነን፣ እና እኛ ሁሉንም መድረስ ስለማንችል፣ እነሱ መድረስ ስለሚችሉ ወደ ወረዳ መቀበል ላይ ወርደው ከዚያ በአጠቃላይ እስከ አንድ መቶ ከዘጠና እስከ አንድ መቶ የሚሆኑትን ከየወረዳው ያመጡልናል ከነሱ ውስጥ ደግሞ እስከ አስራ ስምንት የሚሆኑ ተወካዮች ለሀገራዊ ውይይት የአጀንዳ ልይታ ለማድረግ እነሱ ይመጣሉ ማለት ነው። የሀገራዊ ምክክር ጉባኤ አስተባባሪዎችና ተሳታፊዎች ልየታ በተመሳሳይ ሂደት ከዚህ ቀደም በስድስት ክልሎች መከናወኑን የገለጹት ዶክተር ዮናስ ከታችኞቹ የአስተዳደር መዋቅሮች ጀምሮ የሚሰራው የተሳታፊዎች ልየታ በጉባኤው የሕብረተሰቡን ውክልና ለማረጋገጥ ይጠቅመናል ብለዋል። ተቋሙ በሀገራዊ ምክክሩ ዙሪያ በትግራይም ውይይት እንዲጀመር የክልሉን ጊዜያዊ አስተዳደር እንደጠየቀ ኮሚሽነሩ ጠቅሷል። ከትግራይ ጭምር መገኘት ከሆነ ተገኝተናል። ነገር ግን ሰፊ ውይይት አላካሄድንም። ገና ከሁሉም ጋር እየተነጋግር ነው። ለክልሉ ጊዜያዊ መስተዳደርም ገብረብም ጽፈናል። በእነሱ ከነሱ በኩል የመጣውንም ደግሞ መልስ በአዎንታዊነት እየጠበቅን ነው የምንገኘው። የጉባኤው አስተባባሪዎችና ተሳታፊዎች ልየታ ሂደቱ በተቀሩትም ክልሎች እንደሚቀጥል ዶክተር ዮናስ ይናገራሉ ወደ ኦሮሚያና አማራ አካባቢ ቀደም ምስል ሄደናል ለመተዋወቅ። ከዚያ ደግሞ እኛና እነሱን የሚያገናኙ ማለትም ክልሎችንና ኮሚሽኑን የሚያገናኝ አገናኝ መኮንኖችንም መርጠናል። በየቦታው ደግሞ እንደ ጽህፈት ቤት እንዲያገለግሉ ዩኒቨርሲቲዎች አርባ ስምንት ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ጋር ኮንሶርቲየሙን የሚመራው አዲስ አበባ ዩኒቨርሲቲ ፕሬዚደንት ስለሆኑ ከሳቸው እና ከአባላቱም ጋር እንደዚህ የመግባቢያ ስምምነት ተፈራርመናል እና በአጭሩ የአሰባሪዎች ምርጫ ልይታ የተደረገው በስድስቱ ክልሎች ነው እንጂ ሌሎቹን ገና አላዳረስንም። ነገር ግን በተስፋ ለሁሉም ለማዳረስ በስራ ላይ እንገኛለን። ሆኖም በቅርቡ በአማራ ክልል የተቀሰቀሰው ግጭት በስራችን ላይ እንቅፋት መፍጠሩ አልቀረም ይላሉ። የመጀመሪያው ስነ ልቦና ነው። መቼም በግጭት ላይ ጦርነት ላይ ያለን ህዝብ ለስብሰባ ስጠራው ትቸገራለህ። ነገር ግን ቢያንስ ቢያንስ እንኳን ወደዚያ ገብተን ለመስራት የሰላሙ ሁኔታ ስራ ተረጋገጠ። ከዚህ የተነሳ ችግሮች አሉ። እነዚያን ግን ከአማራ ሊሂቃን፣ ከሲቪክ ማህበራት በተለይ ከዩኒቨርሲቲዎች ጋር በመተመኛ ከምሁራን ጋር እንደዚህ የተነጋገርን ቀስ በቀስ ማስ በተቻለ ህዝቡ ኢንጌጅ ያደረግን በተቃዋሚነት የተሰለፉትን እያነጋገርን የክልሉን መንግስት እንደዚህ ደግሞ የሚመራውንም እንደዚህ ለማነጋገር ዝግጅት ያደረግን ነው የምንገኘው። እና ደፍነት ላይ እያንዳንዱ ግጭት ለእኛ እንቅፋት ነው። ገብረን ሁለንተናዊ ተጽዕኖ ነው የሚያሳድረው። ነገር ግን ተስፋን ቆርጥ በዚህ የምክክር ሂደት እዚህ ሀገር ያሉት በጣም የተራራቁ አንዳንዴም የሚቃረኑ አስተሳስቦች ምን ያህል ይወከላሉ ብላችሁ ታስባላችሁ ዶክተር? إنها بزحن نقص አካታችነት ብለን ስንል የሀሳብ ብዝሃነት ማለታችን ነው። ሀሳብ የተለያዩ ሀሳቦች በጣም በዋልታ ረገጥ ሆነው በተጻራሪነት የቆሙትንም አንድ ላይ ለማቀራረብ እንደው ገብረ በጣም ግልጽ እንዲሆን ፕሪአምብሉ ከመጀመሪያ ጀምሮ እጅግ መሰረታዊ የሆኑ በሆኑ ሀገራዊ ጉዳዮች ላይ መሰረታዊ ልዩነት ስላለ ይላል እና ያ ልዩነቱ ነው ይህንን ምክክር ኮሚሽን በሕይወት እንዲኖር ያደረገው እና እነዚህ ልዩነቶችን ለማጥበብ ለማስወገድ አይደለም። እነዚያ በተጻራሪነት የቆሙትን አንድ ላይ ማቀራረቡ ለኛ ለዘላቂ እድገትና ልማት ለዘላቂ ሰላም ለኢትዮጵያችንም እድገት መሰረት ነው ብለን እናምናለን። የሀገራዊ ምክክር ኮሚሽኑ ዋናውን የምክክር ጉባኤ በመጪው ዓመት ጥር ወር ላይ ለማካሄድ ማቀዱን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በጆርጂያ ግዛት ፉልተን አውራጃ ወደሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። የቀድሞው ፕሬዚዳንትና አብረዋቸው የተከሰሱ ሌሎች 18 ግለሰቦች እንደ አውሮፓያን አቆጣጠር በሁለት ሺ ሃያ የተደረገውን ፕሬዚዳንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል አርባ አንድ ክሶች ቀርበውባቸዋል። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጅብሰን የላከችውን ዘገባ እንግድ ወልድ ያቀርበዋል። በታሪክ ለአንድ የአሜሪካ ፕሬዚደንት የመጀመሪያ የሆነው የእስር ቤት ፎቶግራፍ ትናንት ተለቋል። በ2020 ለነበረው የፕሬዝደንታዊ ምርጫ ወሳኝ ግዛት በነበረችው ጆርጂያ የምርጫውን ውጤት ለመቀልበስ ወንጀል አሲረዋል በሚል ክስ ቀርቦባቸው ፉልተን በተባለ አውራጃ ከሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። እንደ ማንኛውም ተከሳሽ የግል መረጃቸው ተመዝግቦና ፎቶግራፍ ተነስተው ወጥተዋል። ፎቶው ወዲያውኑ በዜና ማሰራጫዎች ተለቋል። ትራምፕ ትናንት ማምሻውን እንዳሉት ተቀናቃኞቻቸው በፕሬዝደንትነት ለመመረጥ የሚያደርጉትን ጥረት ለማደናቀፍ እየሞከሩ እንደሆነ ተናግረዋል። እያደረጉ ያሉት በምርጫው ውስጥ ጣልቃ እየገቡ ነው። እንዲህ አይነት ነገር በአገራችን ተፈጽሞ አያውቅም። በመጪው ዓመት ለሚደረገው ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲን ለመወከል ከሚሽት ውስጥ ከፊት በመምራት ላይ ያሉት ትራምፕ በአሁኑ ወቅት በቁጥጥር ሥር ባለመሆናቸው የምርጫ ዘመቻቸውን ሊቀጥሉ ይችላሉ። የብሩኪንግስ ተቋም ተመራማሪዋ ኢላይን ከማራክ ምርጫው እና ክሱ አንድ ላይ መሄዱ ትርምስ ሊፈጥር ይችላል ባይ ናቸው። አሁን ይህ ጉዳይ ይበልጥ ምስቅልቅል ሊፈጥር ይችላል ምክንያቱም የፍርድ ቤቱ የጊዜ ሰሌዳና የምርጫው የጊዜ ሰሌዳ ተመሳሳይ ነው። በአራት የተለያዩ ጉዳዮች ክስ የቀረበባቸው ትረምፕ በአጠቃላይ ዘጠና አንድ የወንጀል ዝርዝር ክሶች ይጠብቃቸዋል። በኒውዮርክ በምርጫ ማጭበርበር፣ በፍሎሪዳ ሚስጥራዊ ሰነዶችን ለግል በመያዝ በዋሽንግተን ዲሲ ደግሞ በጥር 6 በኮንግረስ ላይ በተፈጸመ ጥቃት ክሶች ይጠብቋቸዋል። የጆርጅ ዋሽንግተን ዩኒቨርሲቲው ታድ ቤልት ስለ ጆርጂያው ክስ ከባድነት ይናገራሉ። ለእርሳቸው የዚህ ክስ ፖለቲካዊ አንድምታ ከባድ ነው። ያንን የምልበት ምክንያት የምርጫውን ውጤት ለመቀልበስ ሲናገሩ የተቀረጸ ድምፅ ከሳሾቹ ይዘዋል። በዚህ ሳምንት በጆርጂያ በተደረገ አንድ የጸሎት ሥነ ሥርዓት ላይ የእምነት ተከታዮች በትረምፕ ላይ ክሱን ያቀረቡትን የአውራጃ አቃቤ ሕግ ፋኒ ዊሊስ ከሥራቸው እንዲነሱ የቀረበውን ጥሪ ተቃውመዋል። የጆርጂያ ግዛት የሴኔት አባል ቶኒያ አንደርሰን አቃቤ ሕጓ ጀግንነት ፈጽመዋል ባይ ናቸው። የአውራጃው አቃቢ ሕግ የሆኑት ዊልስ የጀግንነት የተሞላበት ስራ ሰርተዋል። በሕግ ሥርዓታችን ውስጥ ያለውን የፍትህ መሪ አስከብረዋል። የቀድሞ ፕሬዚዳንቱ ላይ ምርመራ አድርገው ለፍርድ በማቅረባቸው ማንም ሰው ከተጠያቂነት እንደማያመልጥ የሚያሳይና ትልቅ መልእክት የሚያስተላልፍ ነው። ትናንት በፍርድ ቤቱ ደጃፍ ላይ የተሰባሰቡት የትረምፕ ደጋፊዎች ክሱን ሲነቅፉ ውለዋል። አንተን ዊሊያምስ የትረምፕ ደጋፊ ናቸው። <laughs> literally right before everyone's face weaponized መንግስታችን ሁላችንም አይናችን እያየ የፍትህ ስርዓቱን መጠቀሚያ መሳሪያ አድርጎታል። ይህ እብደት ነው። የትራምፕ የቀድሞ ጠበቃና የቀድሞ የኒውዮርክ ከንቲባ ሩዲ ጁሊያኒ አብረው ከተከሰሱ 18 ግለሰቦች አንዱ ሲሆኑ ክሱን ሐሰተኛ ሲሉ ገልጸዋል። ይህ ክስ በሕይወታችን ዋጋ የምንሰጣቸው ነገሮች ለመከላከል የምንታገልበት መድረክ ነው። ክሱ ሐሰተኛ ነው። የጆርጅ ዋሽንግተን ዩኒቨርሲቲው ተንታኝ ታድ ቤልት የተከሳሾቹ ብዛት በትረምፕ ላይ የቀረበውን ክስ ለማረጋገጥ ጠቃሚ ነው ይላሉ። በአንድ የወንጀል ክስ ላይ በርካታ ተከሳሾች ሲኖሩ አብዛኞቹ ቅጣታቸው እንዲቀነስ ለማድረግ ከአቃቢ ሕጉ ጋር በመደራደር በዋናው ተከሳሽ ላይ የሚቀርቡና አቃቢ ሕጉ ከዚህ በፊት በእጁ ያላስገባውን ማስረጃዎችን ሊሰጡ ይችላሉ። የፉልተን አውራጃ አቃቢ ሕጓ ፋኒ ዊሊስ ፍርድ ቤቱ ሂደቱን በመጪው ጥቅምት ላይ እንዲጀምር ጠይቀዋል። ትራምፕ ትናንት በቀረቡበት ወቅት ቀነቀጠሮውን ተቃውመዋል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዘገባዎቻችንን አጠናቀናል። አሁን ወደ ሁለተኛው አጋማሽ ዝግጅቶቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ዝግጅታችን የሚሆነው በኢትዮጵያ ልዩነትን በውይይት የመፍታት ማህበረሰባዊ ባህል እየተዳከመ መሆኑን ይቃኛል። ኢትዮጵያ የነበሯት የግጭት መፍቻ እሴቶች ከዘመናዊነት ጋር በአግባቡ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶቻችን በውይይት የመፍታት ባህል እየተዳከመ እንደመጣ ምሁራን ተናገሩ። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው ሁለት ምሁራን ማህበረሰባዊ የችግር መፍቻ ባህሎችን ቅቡልነት ለመመለስ ቀጣይና የተቀናጀ ጥረት ማድረግ እንደሚያስፈልግ መክረዋል። ምሁራኑ ስር እየሰደደ እንደመጣ የገለጹት ልዩነቶችን ከውይይት ይልቅ ኃይልን ለማስቀደም የመፍታት ዝንባሌ ከፖለቲከኞች የመነጨ ችግር ነው። በመሆኑም በማህበረሰቡ በጎ ሴቶች ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገር ለትውልድ ለማስረከብ መስራት እንደሚገባ ምሁራኑ አሳስበዋል። በጉዳዩ ላይ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህሩንና ተመራማሪውን ዶክተር ባይለየኝ ጣሰውን፣ የታሪክ ተመራማሪውን ዶክተር አየለ በክሪን ያነጋገረው አስማማው አየነው ነው የሚያወጣውን ዘገባ አዘጋጅቷል። የብዝሃ ባህል አገር በሆነች ኢትዮጵያ ማህበረሰቡ የሚያጋጥሙት ልዩነቶችና ችግሮች ተዋይቶ የሚፈታባቸው ባህሎች አሉትና በየዘመናቱም በእነዚህ ሴቶች እክሎቹን እየፈታ እንደመጣ የታሪክ ተመራማሪው ዶክተር አየለ በክር ይናገራሉ። ሁሉም ቦታ የውይይት ችግር ሲመጣ ችግርን የመፍታት ሌሎችንም ተግባራት ያዘለ ማህበረሰቡ ምክር ቤት እንደውም አንዳንድ ጥናቶች እንደሚያሳዩት ከሆነ በኢትዮጵያ ውስጥ ከመቶ በላይ ዘርፈ ብዙ የሆኑ ብዙ ጉዳዮችን የሚያዩ የሚመለከቱ ከህዝቡ ጋር ኦፍኮርስ አንድ ላይ የሚሰሩ ምክንያቱም ይሄ ወግ የቃል ወይም ደግሞ የአፍ ወግ ነው እና በዛ ስርዓት ነው እስካሁን ድረስ እዚህ ድንደርስ የቻል ነው እና እንግዲህ ስርዓቱ ምን ማለት ነው? የተጣላን ያስታርቃል። ጠላትም ከመጣ ያንን ጠላት የሚመክቱትን መልምሎ ወደ ውጊያ ያስገባል። ውይይት ካለ በስርዓት አወያይ ያለበት ደግሞ ስርዓት ያለው እንዴት ማን ነው የሚናገረው እንዴት ነው የሚናገረው የሚል ስርዓት ያለበት ሰፊ የሆነ የባህል የውይይት አሰራሮች አሉ። በታሪክ የምንገነዘበው እጅግ ሰፊ የሆነ የትራዲሽናል ችግር አፈታት የውይይት ስርዓት እንዳለን ነው። በዚህ ሀሳብ የሚስማሙት በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህርና ተመራማሪው ዶክተር ባየልኝ ጣሰው ሰማንያ አምስት በመቶ ሕዝብ የሚያጋጥሙትን ልዩነቶች በእነዚህ በጎ ባህሎች እየፈታ እንደኖረ ያወሳሉ። ይሁንና ሀገሪቱ የነበሯትን የችግር መፍቻት ሴቶች ከዘመናዊነት ጋር በተገቢ መልኩ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶችን በውይይት የመፍታት ባህል እየተዳከመ ስለመምጣቱ ያስገነዝባሉ። የነበረውን ባህላዊ ቶፌተ የምንለው የትራዲሽናል የሆነውን አቅም እያሳነሰው መጥቷል። ከዚህ አንጻር ስንመለከተው የተማረው ያልተማረውን የሚል ክላስፊኬሽን ውስጥ አከፋፈል ውስጥ ስለገባ በአብዛኛው እየተዳከመ መጥቷል እንጂ ኢትዮጵያ በጣም ረጅም ታሪክ ያለው ሀገር ነው። የተለያዩ ማህበረሰቦች አሉ። እዚያ ገብተን ስንመለከተው ሰላማዊ የሆነ ህይወታቸውን ጠብቆ የማኖር አቅሙ እጅግ በጣም ከፍተኛ ሃይማኖቶችን ተጨምረውበት ማለት ነው። ስለዚህ ኮንፍሊክት አለ ሞደርኒቲ ሶኮልድ ምናምን የሚባል ነገር ትራዲሽናሊቲው እና ሞደርኒቲው እንግዲህ በሌሎችም ሀገሮች እንደምናውቀው ተፈታታኝ ሆነው ነው አሁን የሚገኙት በኢትዮጵያ ውስጥ አተሳሰባችንም በዚያ መልክ ይሄዳል። እንደገና በሁለተኛ ደረጃ በአንዳንዱ ጉዳይ የሀገር ቤቱ ማለትም ኢንዲጂነስ የሆነው አቅም ወደ አለም አቀፍ ወደ ሆኑ ጉዳዮች ውስጥ ገብቶ ጉዳዮችን በዚያ ጥላ ውስጥ በዚያ አውድ ውስጥ በኢንተርናሽናል በሆነው አውድ ውስጥ የማየት አቅም ሊያጥረው ይችላል። ስለ ሊያሳድግ ነው። ዶክተር አየለ በቅሪ በበኩላቸው ለእነዚህ ስርዓቶች መጎልበት የተሰጠው ትኩረት አነስተኛ መሆኑም ሌላው ምክንያት እንደሆነ ያስረዳሉ። እነዚህ ስርዓቶች በሚገባ ስላልተደገፉ፣ በሚገባ ሪሶርስ ስላልተሰጣቸው፣ ወይም ሪሶርስ ሊያመነጩ ስላልቻሉ፣ ወይም ደግሞ ህዝቡ ከገጠር ወደ ከተማ በጣም ስለሚፈልቅ በተለያየ ምክንያት እየተዳከሙ እየተዳከሙ በመሄዳቸው ነው እነዛ ስርዓቶች ጥቅም ላይ ሊውሉ ያልቻሉት። ሌላው ደግሞ መንግስት ትኩረት ሰጥቶ እነዚህን ከማዳበር ማበልጸግ ወደ ትልቅ ደረጃ እንዲሄዱ አለመደረጋቸውም ጎድቶናል ማለት ነው። የዘመናዊው ደግሞ ስርዓት። አንደኛ መቶ ሀያ ሚሊዮን ህዝብ ላለበት ሀገር ያለው ሲስተም በሚገባ ሁሉንም ሊያገለግል አይችልም። እንደምታውቀው ሀገራችን ውስጥ የፍርድ ቀጠሮ አመታት ነው የሚወስደው እና ያ ሁኔታ አለ። ሁለተኛ ደግሞ ያ የዘመናዊው ስርዓት ከባህል ስርዓቱ ጋር አብሮ ስላልተያዘና ችራል በሆነ መንገድ ስላልመጣ ወደፊት ያኛው የድሮውንም አልያዝ ነው ምንም፣ በሚገባ በስርዓት ጠንቅቀን አውቀን ጥቅም ላይ እንዲውል አላደረግንም። በዚህ ምክንያት ነው። ኢትዮጵያ ከመቶ በላይ ማህበረሰባዊ የውይይትና የሕግ ስርዓት እንዳላት ይነገራል። ዳሩ ግን ከቅርብ ጊዜያት ወዲህ ከውይይት ይልቅ የኃይል አማራጭን ያስቀደሙ ግጭቶች በተለያዩ አካባቢዎች ይታያሉ። ዶክተር ባየልግ ጣሰው እንደሚሉት ከአስራ ዘጠኝ ስልሳዎቹ በኋላ የተተገበሩ ፖለቲካዊ ሬቱ ዓለሞች ኃይልን የሚያስቀድሙ ማህበራዊ ትስስሮችን የበጣጥሱና የውይይት ባህሎችን ያዳክሙ፣ ጠመንጃ ነካሹ በመሆናቸው አሁን ላይ ለሚታየው ችግር አስተዋጽኦ አበርክተዋል። እነዚህ ፖለቲካሊ የሆኑ ጉዳዮችን ስንመለከት ባለፉት ሰላሳ ዓመታት ውስጥ አርባ ዓመታት ውስጥ በጣም አስቸጋሪ ነገሮች በሀገሪቱ ውስጥ ተፈጥረዋል። ይኸውም ምንድነው? በተለይ ኤትኒክ ቤዝድ የሆነ አይዲዮሎጂ፣ ከዚያ በፊት ደግሞ ማርክሲስት ሌኒኒስት የሆነ ኦሬንቴሽን ምሪት፣ የሀሳብ ምሪት የነበረውን ይሄ የአገሬቱ ሽምግልና ከሃይማኖቶች ጋር የተያያዘ ነው። ስለዚህ እሱን በጣም አድክሟታል። እና እነዚህ ተደማምረው እጅግ በጣም ማጠፊያውን እያሳጠሩት የሄዱ በጣም አስቸጋሪ ነገሮች አሉ። እንግዲህ ይሄ የራሱን የቻለ ሌላ ዘመቻ የሚጠይቅ ሌላ ሀገራዊ ትኩረት ሊሰጠው የሚገባ ትልቅ ቱፊትን ይዙ ይህን ሴቶችንን ይዘህ እነሱን ላይ ሌላውን መጨመር ነው እንጂ በተለይ እነሱ መሰረት አድርግ። ለምሳሌ ዲሞክራሲ መሰረቶች አሉ በባህል ውስጥ። አሁን ዲሞክራሲውን የምናላምደው ከነሱ ጋር አገናኝተን ነው እንጂ በዚያ ወዲያ በሌላው ሀገር ያየነውን ተነዚቆች ስናደርገው በጣም ከባድ ችግር ያለው የታሪክ ተመራማሪው ዶክተር አየለ በክሪም አሁን እየተባባሰ የሚታየው ለልዩነቶች ሁሉ ኃይልን የማስቀደም አባዜ ከፖለቲከኞች የስልጣን ፍላጎት የመነጨ ችግር እንጂ የማህበረሰቡ መገለጫ አይደለም ይላሉ። ውይይት ያለመኖሩ ወይም የውይይት ስርዓት ያለመኖሩ አይደለም። ዋናው ችግር አገራችን ውስጥ አሁን ያለው የስልጣን ሽ ብቻ ያመጣው የእርስ በርስ ጠዋምነት ነው፣ እርስ በርስ መባላት ነው። ያ ነው ሁኔታዋ ምድር ላይ ያለው። እና እነዛ ነገሮች ደግሞ ሊቀሩ የሚችሉት ምንድን ነው? ሁላችንም መንፈሳችን፣ አላማችን፣ ግባችን ሀገሪቷን ልትተዳደር የምትችልበት ዲሞክራቲክ ስርዓት ሲኖር፣ ተሳታፊነት ሲኖር፣ አካታችነት ሲኖር፣ እነዛ በሚኖሩበት ጊዜ እነዚህ ግጭቶች በምንም አይነት ፊት እንደው ብቅ ብሎ ሊወጡ አይችሉም ማለት ነው እና በታሪክ የምናውቀው ሕዝብ ለሕዝብ አይጋጭም። ጦርነት ውስጥ አይገባም። ችግርም ከመጣ ሕዝቡ የራሱ ኢንስትሩመንት፣ የራሱ መሳሪያዎች ፈጥሯል። በውይይት ያንን ችግር ለመፍታት ፈጥረዋል። ይሄ ታሪክ የሚያሳየን እሱ ነው። በሄድክበት አቅጣጫ ደቡብም ሂድ ህና የሚባል ጃርሱማ በኦሮምኛ የሚባል ይሄ ሽምግልና በጣም የተከበረ፣ ምክንያቱም ሽምግልና የማይፈታ ጉዳይ የለም እዛ ኮሚኒቲ ውስጥ ያሉትን ችግሮች በሙሉ የሚፈታ ሀይል ነው። በኢትዮጵያ የኖሩትን ማህበረሰባዊ የችግር መፍቻ ባህሎች ቅቡልነት በስፋት በመመለስና ና ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገርን ለትውልድ ማስረከብ እንደሚገባ የኢትዮጵያ ቋንቋዎችና ባህል አካዳሚ ተመራማሪው ዶክተር ባየሊጣሰው አመልክተዋል። ትኩረታችን ልጆቻችን መሆን አለባቸው። መጪው ትውልድ መሆን አለ። ዋናው ነገር ትኩረታችን፣ የመጣንበት ታሪክ ትልቅ ነገር ነው። እነዚህ ሁለቱ ነገሮች ላይ ትኩረት ማ አድርጎ ምሁሩ ጥንቃቄ ያክልበት የተሻለ ይመስለኛል። የሀይል ጎዳና ሁልጊዜ የሚከሰተው ካለማወቅ ነው። በቃ ካለማወቅ ነው። ያው ጆርጆሬር እንግዲህ ኢግኖራንስ ኢዝ ፓወር እንደሚለው ማለት እና ስለዚህ ብዙ ጊዜ የሀይል እርምጃዎች የሚሄዱት በቃ ካለማወቅ የሚመነጩ ነገሮች ናቸውና እነዚህ ነገሮች በውል ተጠምተው በሀገሪቱ ኮንቴክስት፣ በባህሏ፣ በታሪኳ ኮንቴክስት ተጠምተው ዘላቂ የሆነ ነገር ለሕግ ምንጭ ሊሆኑ የሚችሉ ጥናቶች መደረግ አለባቸው። ኢትዮጵያ እንዴት ወደ ሰላም ትሄድ የሚለው ትልቅ ትልቅ ጥያቄ ነው። ይህም መመለስ ሲያቅተን ዝም ብለን የመደናበርና እንትን የማለት ነገር መቆም ያለበት ይመስለኛል። ይህንም ለማህበራዊ ኃላፊነት የሚሰማው መንግስት ከፍተኛ የሆነ ትኩረት ሰጥቶበት ይሄድበት እጅግ በጣም በታሪክ የተመሰገነ ሊያደርገው ይችላል ብዬ አስባለሁ። ከዚህም በተጨማሪ በቀጣዩ ዓመት እንደሚጀመር የሚጠበቀውን ሁሉን አካታች ብሔራዊ ምክክር ኮሚሽን ጨምሮ በልዩ ልዩ መንገዶች ልዩነቶችን በውይይትና በምክክር ለመፍታት የሚደረጉ ብሔራዊ ጥረቶችንም አጠናክሮ መቀጠል እንደሚገባ ምሁራን አሳስበዋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።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 ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። ቀደም ሲል በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም ደግሞ በፕሮግራማችን ቢካተቱ የምትሏቸውን ጉዳዮች ለመጠቆም በምን ታገኙናላችሁ የሚሉትን የመገኛ መስመሮቻችንን ነው ሰምተን የተመለስ ነው። በቀጣይ ደግሞ ወደ አትሌቲክስ ዜና ነው የምናልፈው። በቡዳፔስቱ ሻምፒዮና ብቃቱን እያሳየ ያለው የኢትዮጵያ ቡድን ለመጨረሻዎቹ ውድድሮች እየተዘጋጀ ነው። የኢትዮጵያ አትሌቲክስ ቡድን በቡዳፔስቱ 19ኛው የዓለም አትሌቲክስ ሻምፒዮና ላይ እያስገኘ ባለው ብቃትና ውጤት አዎንታዊ አስተያየቶችን እያገኘ ነው። ቀሪዎቹ ውድድሮችንም ነገና ከነገ በስቲያ ይቀጥላሉ። ሻምፒዮናው በሴቶችና በወንዶች ማራቶን በወንዶችና በሴቶች የ5000 ሜትር እንዲሁም በሴቶች የ3000 ሜትር መሰናክል ውድድሮች እንደሚጠናቀቅ ይጠበቃል። በስፍራው የሚገኘው ዘጋቢያችን ኤቢሳ ነገሰ በቡዳፔስት የአትሌቶች የልምምድ ጣቢያ ተገኝቶ የ3000 መሰናክል ውድድር ተሳታፊ አትሌቶችንና አሰልጣኞችን አነጋግሯል። እሱም ተከታትለን እንመለሳለን። 19ኛው የዓለም አትሌቲክስ ሻምፒዮና በቡዳፔስት መካሄድ ከጀመረ ሰባተኛ ቀኑን ይዟል። እንግዲህ እንደሚታወቀው የኢትዮጵያን አትሌቶች የሚሳተፉባቸው ውድድሮች በብዛት ቀርተዋል። ከዚህ ውስጥ 3000 መሰናክል ሴቶች፣ 5000 ሴቶች፣ እንደዚህ ወንድ፣ እንደዚሁም ደግሞ ማራቶን በሴትና በወንድ የሚካሄዱት ትልቅ ቦታ የሚሰጣቸው ናቸው። 800 በሴቶችን ጨምሮ ማለት ነው። ዛሬ በትሬኒንግ ግራውንዳቸው ተገናኝተን አትሌቶችን እና አሰልጣኞችን አነጋግረናል። በተለይ በመሰናክሉ የሚሳተፉ ሴቶች ብሔራዊ ቡድን ስልጠናቸው ምን ይመስላል፣ በዛ ላይ ደግሞ አትሌቶቹ ያላቸውን ግምት ስለ አየሩም ሁኔታ ሁሉ አጫውተ ሆኗል። ተከታተሉ። አትሌት ሲምቦ አለማየው ዛሬ በቡዳፔስት ተገናኝተናል። እንደ እንደሚታወቀው አንቺ ትሬኒንግ እያደረግሽ ነው ያገኘንሽ። እንግዲህ ስልጠናው ነገ ደግሞ ፍጻሜ የሚያገኘው ሶስት ሺ መሰናክል አለ። በማጣሪያ ሁለተኛሽ ትሽ ነው ያለፍሽው። እስኪ ስለ ሁኔታው፣ ስለ አየሩ፣ ስለ ትሬኒንግሽ፣ ስለ ሁሉም ነገር እና ምን እንጠብቃለን የሚለውን ነገር ኝ አዎ፣ ትንሽ ሙቀቱ አየሩ ይሞቃል ግን መጠራ ላይ በጣም ሞቃም ነበረ። ግን ፍፃሜ ላይ ደና ከሆነ ደና ይሮጣሉ ብዬ አስባለሁ። አመሰግናለሁ። ቡዳፔስት ጥሩ ናት። አየሩ ትንሽ ሞቅ ይላል እና ጥሩ ነው። እንደሚታወቀው ባለፈው ማጣሪያ ላይ ጥሩ ውጤት መቷል። ነገ ደግሞ የመጨረሻ ውድድር ይካሄዳል። ምን እንጠብቅ? ነገ ያው ሰው ያስባል እግዚአብሔር ይፈጽማል ነው እንግዲህ የሚባለው። ውጤቱን አብረን እናያለን። ያው ግን ሁሉም ሲሰራ ለወርቅ ብሎ ነው የሚሰራ። ጥሩ ዝግጅት አድርገን የመጣ ነው። ጥሩ ውጤት እናመጣለን ብዬ አስባለሁ። እንዴት ነው የአየር ሁኔታ ሙቃታ መሆኑ ተጽዕኖ ይፈጥራል? ቤተሰብ ያለች ሙቀት አለ እርግጥ። ግን የእኛ ማታ ነው ከቀኑ ጋር የሚወዳደር አይደለም። አሪፍ ሰዓት ነው የእኛ ፍጻሜ ታክል በጣም የሚሞቅ አይደለም። ግን በዚህን ሰዓት ምናምን በጣም ይሞቃል እና የእኛ ሰዓት ጥሩ ነው። መጀመሪያ ሁለት ቀን የሁለት ቀን ትሬኒንጋችን አየሩ በጣም ጥሩ እና ለእኛ ሀገር ተስማሚ ነበር የሚመስለው ዝናቡ ዘንቦ ነበር። እኛ ደግሞ እንደምታውቀው አሁን የኛ የክረምት ወቅት ነው ተመችቶን ነበር። ግን አየሩ በየጊዜው ተለዋዋጭ ነው። ከዛ በኋላ ሙቀቱ እየጨመረ ትንሽ ልጆቻችን ላይ ሙቀቱ ተጽዕኖ እያየን ነው ያለ ነው። ኦልሞስት የመጀመሪያውን እንግዲህ ስቴፕል ቼዝ ሴቶች ሁሉ የመጀመሪያ ማጣሪያቸውን አለው ለፋይናል ዛሬ የኮንዲሽን ኤክሰርሳይዝ እየሰራ ነው የምንገኘው እናም በዚህ መልኩ እንግዲህ ፋይናሉ ያው ቲዮቻችን አቅማቸውን ያህል ጥረት አድርገው ከፍተኛ ተሳታፊ እንደሚሆኑ እምነት አለ። ያ እንደሚታወቀው ሲምቦ አሰልጣኝ እና ሲምቦ አለማየሁ ደግሞ የሶስት ሺህ መሰናክል ጥሩ ውጤት ያመጣሉ ተብሎ ከሚጠበቁት ውስጥ አንዷ ናት። እስቲ ስለሷ ነገር ሲምቦ፣ እንግዲህ እንደምታያት ኦልሞስት ኢነርጂቲክ ሞር ታለንትድ የሆነች ልጅ ናት። በዚህ ፊልድ በቅርብ የመጣች ልጅ ናት እና ያው ወጣት ናት ፍላጎት ኦልሞስት መሰናክል ብቻ እንደምታውቀው ቻሌንጅ ነው። ከስሙ ከስሙ ስትነሳ መሰናክል ማለት ቻሌንጅ ማለት ነው። ያው መሰናክሎች ያጋጥመዋል፣ እነሱን እያለፍክ መሮጥ ማለት ነው። ይሄንን በድፍረት እሷ አደርገዋለሁ ብላ ነው የጀመረችው። ፊልሙ እራሱ ስትጀምረው በወኔ ነው የጀመረችውና ታለንት ናት። እንግዲህ እንደምታያት ለወደፊቱ በዚህ ርቀት ላይ ጥሩ ነገር ጥሩ ነገር ከሲምቦ ጋር እንሰራለን ብዬ ነው። እሺ፣ አመሰግናለሁ ያው በአጠቃላይ የቡዳፔስት ቆይታችን መልካም ነው። ጥሩ ነው ሁለት ለመናገር በተለይ እንደዚህ በሚመስል ትልቅ የዓለም ሻምፒዮና ውድድሮች ላይ መገኘታችን በጣም ደስ ይለናል። አጠቃላይ ያው ሶስት ሺህ ሜትር መሰናክል እንዳየነው፣ ምናልባት ኤክስፔክት ካረግነው ጋር ትንሽ በተወሰነ መልኩ የጠበቅነውን ሀል አላገኘንም። ውጤቱ በጣም እጅግ መልካም ነው። ሁለት ትክክል ነው። ነገር ግን የኛ ኤክስፔክቴሽን እና ምናልባት ካገኘነው ውጤት ከአንጻር ሲታይ ያልተጠበቅነው ሁኔታ አለ። ይሄም ከምን አንጻር ነው? በተወሰነ መልኩ አስበን የነበረው ታክቲካል ስራ ትንሽ ሊሳካልንም አልቻልም። ይሄም በምን ምክንያት ነው? በተወሰነ መልኩ የአየሩ ጸባይ፣ አየሩ በተወሰነ መልኩ እኛን የጎዳነ ሂደት አለ። ያው የሴቶች ውድድር እንዳየ ነው። ኦፍኮርስ የሴቶች ውድድር ቀላል አይደለም። አሁን እንደገቡት እንዳየ ነው ልጆቻቸውን፣ እኛም ልጆች ቀላል አይደሉም ግምት ከሚሰጣቸው መካከል ናቸው። ግን ስቲል ብዙ ነገር ይጠብቀናል። በጣም ጠንካራ መሆን አለባቸው። ቴክኒካል ስህተት መስራት የለባቸው። ሆፕፉሊ አሁኑ ድሩ እንደተጀመረ ነው የሚኬደው፣ በዛው ልክ አብሮ ወጥቶ ፋይት ማድረግ ይጠበቅብናል ማለት ነው። እንግዲህ እስቲ ከዛ ጋር ተያይዞ የተሻለ ነገር ሊኖር ይችላል ብዬ አስባለሁ። አመሰግናለሁ። በጣም አሪፍ ነው። መጣሪያ ላይ ሎሚ ጥሩ ደረጃ ገብታለች። እንደጠቃላይ ሶስት ሺህ መሰናክል ሴቶች ጥሩ ናቸው። እንደ ኢትዮጵያ እንደ ሀገራችን ቲሙ በጣም አሪፍ ነው። አጠቃላይ አምና ብርና ነሐስ አምጥተናል በ3ሺ መሰናክል ላይ። ዘንድሮም እንዳልኩት ከሎሚ የሚጠበቁ ከአምና ያላነሰ ውጤት ብርና ነሐስ እዛ ውስጥ ትገባለች ብዬ ገምታለሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የተከበራቸው አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዘገባዎቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ። ነገ በሌሎች መሰናዶች፣ በሌሎች ዘገባዎች እንጠብቃችኋለን። ደናደሩ። Gidi <laughs> gidi